K Alem. የብሪታንያ መንግስት ወደ ኢትዮጵያ የሚጓዙ ዜጎቹ ሰዎች በብዛት በሚሰበሰቡባቸው አካባቢዎች እንዳይገኙ ከፍተኛ ጥንቃቄም እንዲያደርጉ አሳስቧል። የብሪታንያ የውጭ ግንኙነትና ኮመንዌልዝ ቢሮ በዚህ ወር መጀመሪያ ባወጣው የጉዞ ማሳሰቢያ በአማራና የኦሮሚያ ክልሎች ያለምንም ማስጠንቀቂያ ተቃውሞ ሊቀሰቀስ ወደ ሁከት ሊቀየር እንደሚችልም ጠቁሟል። የስልክና የኢንተርኔት አገልግሎቶች ሊቋረጡ አውራ ጎዳናዎችም ሊዘጉ ይችላሉ ብሏል። ባለፉት ወራት እንዲህ አይነት ማስጠንቀቂያዎች ከብሪታንያ ብቻ ሳይሆን ከካናዳ፣ አሜሪካ፣ አየርላንድና እስራኤልን ከመሳሰሉ አገሮች በተደጋጋሚ ተላልፈዋል። ዓለም አቀፍ የጉዞ ወኪሎችም አዲስ አበባን ጨምሮ በተለያዩ የኢትዮጵያ ከተሞች የሚጓዙ አገር ጎብኚዎች ህዝባዊ ተቃውሞና ሁከት ሊከሰት ስለሚችል ጥንቃቄ እንዲያደርጉ ይመክራሉ። በኢትዮጵያ የተቀሰቀሰው ተቃውሞ እና የምዕራባውያኑ የጉዞ ማስጠንቀቂያ ገና ካሁኑ በኢትዮጵያ የቱሪዝም ዘርፍ ላይ ጫናውን ማሳደር ጀምሯል። አዲስ ቱርና ትራቭል የኢትዮጵያ ታሪካዊ ቦታዎችን፣ ባህላዊ ክንዋኔዎችንና ብሔራዊ ፓርኮችን ያስጎበኛል። ድርጅቱ ባለፈው ወር ብቻ ዘጠኝ የውጭ አገር ጎብኚዎች በኢትዮጵያ ሊያደርጉት ያቀዱትን ጉዞ እንደሰረዙበት አቶ ቢኒያም ታዬ ይናገራሉ። ተጽዕኖ በጣም ትልቅ ነው። አሁን እስፔሻሊ ቱሪዝም ላይ ብቻ አተኩሮ የሚሰራ ድርጅት ከሆነ በጣም ጉዳቱ ከፍተኛ ነው። ምክንያቱም አሁን በእኛ ድርጅት እንኳን ወደ ሶስት ቱሮች ተሰርዘውብናል። ያቀዱት ወደ ሰሜን ኢትዮጵያ ነበር የሚጓዙት። ቁጥራቸው ወደ ከሶስቱ አንድ ላይ ስንጨምቀው ወደ ዘጠኝ እንግዶች ናቸው። እነዚህ እንግዲህ ሰሜን ነው የሚጎበኙት። አብዛኞቹ ግን ሰርገውታል። እንዲሁም አጋጣሚ ደግሞ የመጡ ነበር። ኦልሬዲ የፕሮቴስት ኖሮ የመጡ ነበር እና ባህር ዳርም ጎንደርን፣ ማከላ አድርገው የሚጎበኙ እነሱም ምንም ማድረግ አልቻልም። ስለዚህ ምንድን ነው ያደረግነው? ወደ ሀረር እንዲጎበኙ ቀየር ነው። ፕሮግራሙን ቀየር ነው። የሆቴል ሰራውን የባህር ዳርና ጎንደርን ራሳችን ከበራደብ ፕሮግራሙ ወደ ደቡብ ቀየር ነው። ኦልሬዲ ስለመጡ ነው ያንን የሚያደርግ ነው። የሆቴል አንዳንድ ቀርመን ከፍልበት አጋጣሚዎች አሉ። ቦታ ለማስያዝ ያኑላ አሁን እንግዶች ሲቀሩ ለራሳችን ትሰራ ነው ማለት ነው። የእንግዶቹ ጥፋት ባለመሆኑ ፖስቱን እኛ ከቨር ነው የምናደረገው ማለት ነው። እንዲሁም ይሄ ደግሞ ቱሪዝም እንዳልኩ መልቲፕላየር ፈክትን ያለው ምንድነው እኛ ብቻ ሳይሆን ተጠቃሚ የምንሆነው መኪና አከራዮች፣ ሆቴሎች፣ ሎካል ጋይዶች፣ እንዲሁም ደግሞ ሱቪኔር የሚሸጡ የተለያዩ ማህበረሰብን ያቅፋል። አንድ አይነት ንትን ብቻ ርነ እና ዙሪያዎች ስለሚሰራ እነዚህ ሁላ በተጎጅ ነው ምሆ አንድ ቱር ካምፓኒ ብቻ አይደለም። በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ወይም ዩኔስኮ በዓለም ቅርስነት ከተመዘገቡ ዘጠኝ ቅርሶች መካከል ሶስቱ የሚገኙት ተቃውሞ በተቀሰቀሰባቸው አካባቢዎች ነው። የአጼ ፋሲለደስ አብያተ መንግስታት፣ የላሊበላ ውቅር አብያተ ክርስቲያናትና የሰሜን ተራሮች ብሔራዊ ፓርክ። የአገር ጎብኚዎች በአንድ ጉዞ በአማራና ትግራይ ክልል የሚገኙ የቱሪስት መዳረሻዎችን ይጎበኛሉ። ስማቸው እንዳይጠቀስ የፈለጉ ባለሙያ በኢትዮጵያ የተከሰተው ለመረጋጋት አለመረጋጋት የሚያውከው ግጭቶች በተከሰቱባቸው አካባቢዎች የሚገኙ የቱሪስት መዳረሻዎችን ብቻ ሳይሆን ችግሮች የሌሉባቸውን ጭምር እንደሚሆን ተናግረዋል። ባለሙያው የኢትዮጵያ ነባራዊ የፖለቲካ ምስቅልቅል አፋጣኝ መፍትሄ ካላገኘ በሁለት እግሩ ላልቆመው የኢትዮጵያ የቱሪዝም ኢንዱስትሪ ዘላቂ ፈተና እንደሚሆንም ተናግረዋል። አቶ ሚርከና ሁንዴሳ በኢትዮጵያ ባህልና ቱሪዝም ሚኒስቴር የቱሪዝም ፕሮሞሽን ባለሙያ ሆነው አገልግለዋል። ነዋሪነታቸውን በብሪታንያ ያደረጉት አቶ ሚርከና የምዕራባውያን ሀገራት ኤምባሲዎች ያሰራጩት መልእክት የአገር ጎብኚዎችን ሀሳብ ሊያስለውጥ ይችላል ይላሉ። አሁን ኢትዮጵያ ላይ እየሄደ ያለው ነበር ደግሞ በኦሮሚያና በተለይ በአማራ የቱሪስት መዳረሻ ታዋቂዎቹ የሚባሉት ላለፉት ሀምሳ ዓመት በደንብ ሲተዋወቅ የነበረና ቱሪስት ከመንጭ የምንላቸው ሀገሮች ላይ የሚታወቁ የቱሪስት መዳረሻዎች አሉ እና እነዚህ ከተሞች እነዚህ መዳረሻዎች በሕዝብ አመጽ ላይ ያለው የዓለም አቀፍ ሚዲያ በደንብ ሽፋን ሰጥቷቸው እየዘገባቸው ያለ ቦታ እንደው መረጃ የላቸው የምትልበት አጋጣሚ የለም። በደንብ መረጃው አለ። የሀገራቱ ኤምባሲ ሳይቀር የትራቭል አድቫይስ ወይም እዛ ሀገራቱ ችግር አለ ብሎ እስከ ማውጣት የደረሰበት ሁኔታ ስላለ እንኳን በዚህ ደረጃ ቀርቶ አንድ አንድ ቅኝት በመተኮስ የሚረበሽ ኢንዱስትሪ ነው። ለምሳሌ ዝም ብሎ ሰላም በነበረበት ጊዜ አንዴ ራስ ዳሽን ላይ አንድ ቱሪስት ተገድሎ ያ ቱሪስት መገደሉ ቀርቷል። ኢንተርኔት ላይ ኤክስፒሪያንሱ የተፈለ ዋደ ሰው ሬቪው ነው የሚያነበው የቱሪስቱ ሴት ምንድን ነው እና ያ ቱሪስት መሞቱ የኢትዮጵያን ቱሪዝም ምን ያህል ዲስተርብ እንዳደርገው ነው የኢትዮጵያ ባነ ቱሪሚስት ያለው የነበረው ኤክስፒሪንስ ይሄ ነው። እና አሁን ላይ ምንም ጥያቄ የለውም። ከሶስት መቶ በላይ ቱር ኦፕሬተሮች አሉ። ኢንዱስትሪው አዲስ ነው። ገና ቱር ኦፕሬተሮቹ ራሱ አዲስ ናቸው። በደርግ ጊዜ በሞኖፖሊ ወይም በመንግስት ስር ነው ያለው ቱር ኦፕኦሬሽን እና ከዛ በኋላ ነው ፍሬ የተደረገው ና ገና አዲስ ኢንዱስትሪ ነው። ያንን የማስተዋወቅ ራሱ ብራቸውን አውጥቶ የዛሬ ሁለት ዓመት ሶስት ዓመት ነው ይመጣልኛል የአቶ ቱር ኦፕሬተር ወይም ቱሪስት ይላክልኛል ብሎ የሚያስቡት እና ያ ሁሉ ስራቸው ነው የተበላሸባቸው። የኢትዮጵያ ቱሪዝም ድርጅት ቃል አቀባይ አቶ ገዛሀኝ አባተ ያለፉት የክረምት ወራት አነስተኛ አገር ጎብኚዎች ወደ አገሪቱ የሚጓዙበት በመሆኑ ለጊዜው አለመረጋጋቱ የከፋ ተጽዕኖ እንዳላሳደረ ይናገራሉ። ምን አይነት ተጽዕኖ አሳደረ? ምን ነበረ ኤክስፔክት የሚደረገው የሚለው ነገር እንደ አጠቃላይ እንዳገር የት ቦታ ምን ተፈጠረ የሚለው ነገር ማየት ይጠይቃል። ግን በመሰረታዊነት ስለ ቱሪዝም ስናወራ ያው ሰላም ለቱሪዝም መሰረት ነው። ስለዚህ የሀገር ውስጥ ቱሪዝም ከቦታ ቦታ የሚንቀሳቀሰው ሰላም ሲኖር ነው። የውጭ ቱሪስትም ቢሆን ሰላም ባለበት አካባቢ ነው ጉብኝትም ሌሎች ተግባራትም የሚከናወኑት ከቱሪዝም አንጻር ስናየው ማለት ነው። በአጋጣሚ ግን በዚህ ዓመት አሁን የውጭ ቱሪስትን ስናነሳ ወቅቱ በተለይ እነዚህ አሁን የተቃውሞ ሰልፎች እና አንዳንድ አለመረጋጋት የታየባቸው አካባቢዎች እንደ አጠቃላይም እንደ ሀገር የክረምት ወቅት ስለሆነ በባህልና ቱሪዝም ሚኒስቴር ከመስቀል በዓል ጀምሮ ነው ብዙ ቱሪስት የሚመጣው ወደኛ ሀገር። ስለዚህ አሁን ባለው ሁኔታ ይሄን ያክል የቱሪስቱን ቁጥርና እንትኑን ሊያዛባ የሚችል ነገር መጥቷል ብለን አንወስድም። አመታዊ ጉባኤም አድርገናል። ግጭት የተፈጠረባቸው አንዳንድ አካባቢዎች ላይ የተወሰኑ ቀናት ግጭት ከዛ በኋላ ሰላም ነው የሚሆነው። በፓኬጅ የሚመጡት ግን የመስቀልን በዓል መሰረት አድርገው ከመስከረም በኋላ አደይ አበባው ሲፈነዳ ዝናቡ ሲቆም ምናምን ስለሆነ እኛ ሎው ሲዝን የምንለው ነው። አሁን በአሁኑ ሰዓት ቱሪስት በብዛት የሚጨናነቅበት ሰዓት ስላልሆነ ችግር አለው ብለን አልወሰድንም። በዚህ ከቀጠለ ያው የሚመጣው ችግር እንዳለ ሊታይ ይችላል። ስለዚህ በአጠቃላይ የሚቀጥለው እንግዲህ የበጀት አመቱን በኳርተር ስንገመግም ምን ያክል ቱሪስት ይጠበቅ ነበር፣ ምን ያክል መጣ፣ ከአምናው ጋር በሚል በንጽጽር የምናይበት ወቅት የመጀመሪያው የኳርተር ላይ ነው የምናየው። በአሁኑ ሰዓት ግን በዛ መልክ የተገመገመ ነገር የለም። መጪዎቹ ወራት ከፍተኛ ቁጥር ያላቸው አገር ጎብኚዎች ወደ ኢትዮጵያ የሚጓዙበት ነው። አቶ ቢኒያም አሁን በኢትዮጵያ የሚስተዋለው ፖለቲካዊ አለመረጋጋት አፋጣኝ መፍትሄ ካላገኘ ጫናው ከፍተኛ ይሆናል የሚል ስጋት አላቸው። በጣም ያሰጋል ማለት ቱሪዝሙ ሙሉ በሙሉ ዲፔንደንት የሚሆነው የውጭ ጎብኚዎች ላይ ነው። የውጭ ጎብኚዎች ደግሞ አሁን አሜሪካም እንደዚሁ አለርት አድርጋለች ጥንቃቄ እንዲያደርጉ ኢትዮጵያ ውስጥ ወደ ኢትዮጵያ የሚመጡ ዜጎች እንዲሁም ሌሎቹም እንደዚሁ ትራቭል ዋርኒንግ መስጠታቸው ማይቀር ነው። ይህ ደግሞ እኛ ዲፔንደንት ሲሆን እዚ ላይ በጣም ኢፌክት አለው። ሀይ ሲዝን እየመጣ ነው። አሁን መስቀል አለ፣ እንዲሁም ገና ክሪስማስና ጥምቀትም አለ። እነዚህ በጣም ሀይ ሲዝን ናቸው። እዚህ ላይ ካልሰራም ሲዝን አልስራ ስለሆነ አመቱ ሙሉ ነው የሚጎዳል ማለት ነው እና ይህ በጣም ከባድ ነገር እና ቶሎ መፍትሄ ማግኘት አለበት። ፕላስ ደግሞ እንደዚህ ቱር ካምፓኒዎች ፕሮሞት ያረጉበታል የሚያስተዋውቁት ጎግል ላይ ከፍለው፣ ፌስቡክ ላይ ከፍለው የተለያዩ አድቨርት አለ። የሚከፍ በዶላር ነው ተከፍ በጣም ብዙ ብር ነው የሚከፈለው እና ያ የከፈል ነው እራሱ ትሰራ ነው። አቶ ሚርከና በኢትዮጵያ የተቀሰቀሰው ተቃውሞና አለመረጋጋት ከቱሪዝም ጋር ተያያዥ በሆኑ የስራ ዘርፎች ላይ ሁሉ ጫና ያሳድራል ሲሉ ይናገራሉ። በእሳቸው እምነት የቱሪዝም ዘርፉ እንደ ግብፅና ደቡብ አፍሪቃ ካሉ አገሮች ጋር ሲወዳደር ጠንካራ ባለመሆኑ ጫናውን ለመቋቋም ይቸገራል። ናቸው። ሁሉም ቱር ኦፕሬተሮች እኔ አሁን በቅርብ ቃቸው ቱር ኦፕሬተሮች እያነጋገርኳቸው ያሉ አሉ። ምን አይል ፓኬጅ ካንስል ላይ የሆነባቸው አንድ ግሩፕ ለምሳሌ ሀያ ሰዎች የያዘ ግሩፕ ካናዳ የሚመጣ ነበር። ያ ግሩፕ ቱሩም በሙሉ ካንስል ያደርጋል። ያ ካንስል ሲያደርግ እንግዲህ ቱር ኦፕሬተሩ እዛ አስተዋውቆ ያመጣቸው ቱር ኦፕሬተር ብቻ አይደለም፣ ብሩን የሚያወጣው መጥቶ በኢትዮጵያን ኤርላይን ነው። የኢትዮጵያን ኤርላይን ደግሞ የቱሪዝሙ ላይ ኢንሴንቲቭ ሰጥቷል። የተወሰነ ቅናሽ ይሰጣል። ስለዚህ ኢትዮጵያን ኤርላይን ይከስራል። በየከተማው ያሉ ሆቴሎች ጫፋቸውን ከፍቶ ቱሪስት ብቻ የሚተባበቁ ሆቴሎች አሉ። ላይ ከአዲስ አበባዎች ያሉ ቱሪስት መሰረት ያደረጉ ሆቴሎች አሉ ትልቅ፣ እነሱ ይከስራሉ። የመስህቡ ያሉ የቱሪስት ጋይዶች የቀን የቀንላቸውም፣ እና እነሱም የሚሰሩት ነገር የላቸውም ቁጭ ብለዋል። አሁን ሰዓት። ከዛ ባለፈ ደግሞ ለሆቴሉ የግብርና ተዋጽኦ የሚያቀርቡ አሉ። ለምሳሌ እንደ እንቁላል፣ አትክልትና ፍራፍሬ፣ እነዚህን የሚያቀርቡ የገበሬው ማህበረሰብ ለሆቴሎቹ ማቅረብ ያለበትን የሚያጣበት ሁኔታ አለ። ማለት ቱሪዝም በባህል መልቲ ሴክተር አለ። አንድ ሴክተር ነው የምትለው ነው። ሁሉንም ግብርናውንም ኢንዱስትሪውንም የሚነካካ ነው እና ትልቅ ተጽዕኖ ነው ያለው።